ጊኒ አመፅ በተቀላቀሉ የፖለቲካ እንቅስቃሴ የምትታወቅ ምዕራብ አፍሪካዊት ሀገር ናት። ከፈረንሳይ የቅኝ ተገዥነት በጎርጎሮሳዊ 1958 ዓ ም ነጻ ከወጣች ወዲህ ጊኒ ኮናክሪ ዴሞክራሲያዊ ምርጫ ስታካሂድ ሁለተኛዋ መሆኑ ነው። ፈረንሳይኛን ለብሔራዊ ቋንቋነት የምትጠቀመው ይቺ ሀገር የራሷ የሆኑ 24 ቋንቋዎችም ይነገሩባታል። እሁድ ዕለት በሀገሪቱ የተካሄደውን ፕሬዝዳንታዊ ምርጫ የተከታተለው የአውሮፓ ህብረት የምርጫ ታዛቢ ቡድን የድምፅ መስጫ ቁሳቁሶች እጥረትና የምርጫ ጣቢያዎች ዘግይተው መከፈታቸውን እንደንከን ይጠቅሳል። የህብረቱ ታዛቢ ቡድን መሪ ፍራንክ ኤንግልስ ሁለት ሶስተኛው የምርጫ ጣቢያ በአስፈላጊ ቁሳቁሶች እጥረት ዘግይቶ መከፈቱን አንዳንዱም ጋር የድምፅ መክተቻ ሳጥን እንዳልነበር አመልክተዋል። የፖለቲካ ፓርቲዎች ተወካዮች በአብዛኛው የምርጫ ጣቢያ ተገኝተዋል። ድምፅ ቆጠራውን በአመዛኙ ግልጽ ነበር ሲሉ እማኝነታቸውን ሰጥተዋል። የአፍሪቃ ህብረት የምርጫ ታዛቢ ቡድንም የአውሮፓ ህብረት ታዛቢ ቡድን የሰጠውን አስተያየትና ትዝብት እንደሚጋራ አስታውቋል። የሀገሪቱ የተቃውሞ ፖለቲካ ፓርቲ አባላትና ደጋፊዎች ግን ምርጫው ተጭበርብሯል፣ ተቀባይነት የለውም እያሉ ነው። የቻተም ሀውሱ የፖለቲካ ተንታኝ ፖል ሜሊ ተቃዋሚዎቹ አጠቃላይ የምርጫ ውጤት ከመነገሩ አስቀድመው ተጭበርብሯል በሚል ያወገዙበትም ምክንያት ታሪካዊ ይዘት አሉ ይላሉ። አንደኛው የጊኒ ታሪክ ነው። ይህ በታሪኳ ሁለተኛው ዴሞክራሲ መሰል ምርጫ ነው። እስከ 2009ና 2010 ዓ ም ድረስ ጊኒ አምባገነን መንግስት ነበረች። ከአምስት አስርተ ዓመታት በላይም ፈላጭ ቆራጭ አገዛዝ ነበራት። ምርጫ ቢካሄድም ሙሉ በሙሉ የሚጭበረበር ያን ያህል የፖለቲካ ምርጫ እንዲኖር የማይፈቅድ ነፃነት የሌለባት ነበረች ስለዚህ በተቋማቱ ላይ እምነት ለማሳደር ሂደቱ በጣም አዝጋሚ ነው በዚህም ላይ ይላሉ ሜሊ ፕሬዚዳንት ኮንዴ ራሳቸው ነገሮችን አቻችሎ ለመስማማት ከመቅረብ ይልቅ ጫና የሚያደርጉም ይመስላል የዛሬ አምስት ዓመት ከተመረጡ በኋላ መድበለ ፓርቲን የሚፈቅዱ አይነት አልሆኑም የምርጫ ኮሚሽኑ አወቃቀርም ፖለቲከኞቹን ሲያጨቃጭቅ የቆየ ጉዳይ ነው ምንም እንኳን የምርጫው ታዛቢዎች ሂደቱን ተከታትለው አስተያየታቸውን ቢሰጡም እንደ ፖል ሜሊ አባባል ምርጫ ላይ የሚፈጸመው ጫና አስቀድሞ የሚከናወን ነው። ታዛቢዎች በእርግጥ በምርጫው ወቅት የሚከናወኑ ተግባራትንና የምርጫውንም ቴክኒካዊ አካሄድ መከታተል ቢችሉም ምርጫ ላይ የሚፈጸም አብዛኛው ተጽዕኖ የሚከናወነው እጅግ አስቀድሞ ነው። የፖለቲካ ተሳታፊና እጩዎች ማግኘት የሚገባቸው መገናኛ ብዙሃንን መጠቀምን በተመለከተም ስልጣን ላይ የሚገኙት ፕሬዚደንት አልፋ ኮንዴ በጣም ሰፊና ጠንካራ ሽፋን ተሰጥቷቸዋል። የሀገሪቱ ራዲዮ ጣቢያዎች ሰኞ ለት ይፋ እንዳደረጉት የምርጫው የመጀመሪያው ውጤት ስልጣን ላይ የሚገኙት ፕሬዝዳንት አልፋ ኮንዴ ተፎካካሪዎቻቸውን በሰፊ ልዩነት እየመሩ ነው። ይህን ተከትሎ ተቃዋሚዎች ምርጫው ተጭበርብሯል ቢሉም የምርጫ ታዛቢዎች አቤቱታውን ወደ ጎን በማድረግ ተአማኒ እንደሆነ ገልጸዋል። በሌላ በኩል ግን ምናልባት የመለያ ምርጫ ሊካሄድ ይችል ይሆናል የሚል ግምት አለ። አጠቃላይ ውጤቱ ይፋ ከመሆኑ በፊት የቀረበው የታዛቢዎቹ አስተያየት ተጽዕኖ ማስከተሉ እንደማይቀር ሜሊ ይናገራሉ። አንደኛ ተቃዋሚዎች በተሳትፏቸው እንዲቀጥሉ ያደርጋል። ድጋሚ ምርጫ ማካሄድ የሚያስፈልግ ከሆነ ዋነኛው ተቃዋሚ ፓርቲ እጩዎች አንሳተፍም ለማለት አስቸጋሪ ይሆንባቸዋል። አልፋ ኮንዴን ድጋሚ ለመፎካከር አንሳተፍም ካሉ ያለም አቀፉ ኅብረተሰብ ድጋፍ እንደሌላቸው ያውቃሉ። የዛሬ አምስት ዓመት በተካሄደው ፕሬዝዳንታዊ ምርጫ የዋናው የተቃውሞ ፖለቲካ ፓርቲ የጊኒ ዲሞክራሲያዊ ኃይሎች ህብረት እጩ ኤሎ ዳና ዲያሎ እና ፕሬዚደንት አልፋ ኮንዴ በድጋሚ ተፎካክረዋል። አስር ነጥብ አምስት ሚሊዮን ህዝብ እንዳላት የሚነገርላት ጊኒ በምዕራብ አፍሪቃ በኤቦላ ተዋሲ ክፉኛ ከተጎዱት ሀገራት አንዷ ናት።